so ብሔራዊ ምርጫ ቦርድ በአብዛኞቹ ክልሎችና ሁለቱ የከተማ አስተዳደሮች የመራጮች ምዝገባን አራዘመ። ቦርዱ ግጭት በነበረባቸው የተለያዩ የሀገሪቱ አካባቢዎችን በመንግስት የጸጥታ ድጋፍ ታግዞ በዛሬው ዕለት ምዝገባ መጀመሩን አስታውቋል። ከሶስት ቀናት በፊት በተሰበሰበ አሀዝ እስካሁን ለስድስተኛው ብሔራዊ ምርጫ ቦርድ ሀያ ስምንት ነጥብ ሰባት ሚሊየን መራጮች መመዝገባቸው ይፋ ሆኗል። አዲስ ቸኮል ተጨማሪ አለው። ብሔራዊ ምርጫ ቦርድ በዛሬው ዕለት ባወጣው መግለጫ ከአፋርና ሶማሌ ክልል በስተቀር መራጮች ምዝገባ ዛሬ ይጠናቀቅባቸው የነበሩ የሰባት ክልሎችና የሁለት ከተማ መስተዳድሮች የምዝገባ ጊዜ በአንድ ሳምንት እንደተራዘመ አስታውቋል። የቦርዱ የኮሚኒኬሽን ዳይሬክተር ሶሊያና ሽመልስ ለቪኦኤ በሰጡት ቃል ምርጫ ይካሄድባቸው የነበሩ ቀናት ብሔራዊ በዓላት በመሆናቸውና በአንዳንድ ቦታዎችም የምዝገባ ጊዜ ሊጠናቀቅ ሲል የምርጫ ጣቢያዎች ሊያስተናግዱ ከሚችሉት በላይ በርካታ መራጮች ለምዝገባ በመምጣታቸው የምዝገባውን ጊዜ በአንድ ሳምንት ማራዘም አስፈልገዋል ብለዋል። ያየናቸው ሁለት ዋና ዋና ነገሮች ምንድን ነበሩ? አንደኛው የመራጮች ምዝገባን ያራዘብንበት ወቅት ብዙ የበዓል ቀናት ነበሩ። አራት ወይ አምስት የበዓል ቀናት በመሀል ላይ በተከታታይ በመኖራቸው የተነሳ ሁለተኛው፣ ከዚህ ጋር ተያይዞ ደግሞ የሚነሳው ችግር ምንድን ነው? የተከፈቱባቸውን ቦታዎች ቢሆንና መራጮች የመዘገቡባቸው ቦታዎች ቢሆን በተለይ ቀን ዴድላይን ደረሰ ወይም የጊዜ ገደብ ሊጠናቀቅ ነው ሲባል ከፍተኛ ፍላጎት በአንድ ስፓክ ያደርግ ና አንድ ሺ አምስት መቶ ሰዎች በአንድ ምርጫ ጣቢያ ላይ መዝገብ የሚችሉት መጠን ቶሎ ያልቃል። ያ ሲሆን ውስጥ ጣቢያዎች መክፈት አለብን። እኛ እኛ የደረስንበት ምንድን ነው? ምርጫ ጣቢያዎችን ውስጥ ጣቢያ አይደለም ብለው ሪፖርት ካደረጉ በኋላ እና የንስ ጣቢያ መከፈትኛ ላና ውስጥ ካደረግ ነው የታወቀን በኋላ ባለው ጋፍ ላይ ያሉት ቀናት በጣም ሰፊ ናቸው። በተለይ ጊዜ ገደብ ባለባቸው እና በተራዘመባቸው ጊዜያቶች ወቅቶች ያሰብነውን ያህል ሰዎች የንስ ጣቢያዎቻችንን ቶሎ ከፍተ መመዝገብ አልቻለም። ስለዚህ ሁለቱ ዋና ዋና ምክንያቶች ሆነው በተጨማሪ ሰባት ቀናት በነዚህ ዛሬ የጊዜ ገደባቸው ይጠናቀቅ የነበሩት ላይ ተጨምሮ ምዝገባዎች እንዲካሄድ ነው። አዲስ አበባ ላይ በተለይ በጋራ መኖሪያ ቤቶች አካባቢ ተጨማሪ ምርጫ ጣቢያዎች የሚከፈቱ መሆኑም ተነግሯል። ይህ ለአንድ ሳምንት የተራዘመው ቀነ ገደብ ከሌሎች ክልሎች ዘግይተው የመራጮች ምዝገባ የጀመሩትን የአፋርና ሶማሌ ክልሎች እንደማይመለከት ነው ሶሊያና ሽመልስ ያስታወቁት። ሆኖም በሁለቱም ክልሎች የመራጮች ምዝገባ በጥሩ ሁኔታ እየተካሄደ እንዳለም ነው የኮሚኒኬሽን ዳይሬክተሯ ለቪኦኤ የገለጹት። በሌላ በኩል በግጭት ምክንያት የመራጮች ምዝገባ ባልተካሄደባቸው በኦሮሚያ ክልል አራቱ የወለጋ ዞኖች፣ በቤኒሻንጉል ጉሙዝ የካማሺ ዞን እንዲሁም በአማራ ክልል የኦሮሞ ብሔረሰብ ዞን የመራጮች ምዝገባ ዛሬ መጀመሩን ሶሊያና ሽመልስ አክለው ገልጸዋል። በስሜን ሸዋ ዞን አጣየና በካማሺ ዞን ሴዳል ወረዳዎች ብቻ ምርጫው እንዳልተጀመረ ነው ሶሊያና ሽመልስ የገለጹልን። ምዕራብ ወለጋ፣ ምስራቅ ወለጋ ቀለም ወለጋና ሆሮ ጉዱሩ አራቱም ላይ ምንም አይነት መራጮች ምዝገባ አላካሄድንም ነበረ። ዛሬ ነው ገና የምንጀምረው እነዚህ አራቱ ዞኖች ላይ፣ እንግዲህ ወደ ሰላሳ የሚጠጉ የምርጫ ክልሎች አሉ። እኛ ኮንስቲትዌንሲ የምንላቸው ማለት ነው። ሀያ አራቱ ላይ የመራጮች ምዝገባ ከዛሬ ጀምሮ ለሁለት ሳምንት እናደርጋለን። ኦልሬዲ ያሳቡቀናል። ይሄ አራቱ ወለጋዎች ላይ ብቻ አይደለም። ቤኒሻንጉል ጉሙዝ ክልል ከማሽ ዞን ላይ ከአንድ ምርጫ ክልል በስተቀር ስጥ ተደርጎ የነበረው የመራጮች ምዝገባ ከማሽ ላይም እንጀምራለን። የቁሳቁስ ስርጭት ጨርሰናል፣ አስፈጻሚዎቻችንን ማሰልጠነናል። እዛው ቤኒሻንጉል ውስጥ ማለት ነው። ስለዚህ እሱም ከአሁን ጀምሮ ለሁለት ሳምንት የሚቆይ ይሆናል ማለት ነው። ሌላኛው በጸጥታ የተነሳ ህዝብ ተደርጎ የነበረው ደግሞ የአማራ ክልል የኦሮሞ ብሔረሰብ ልዩ ዞን ሶስት ምርጫ ክልሎች ማለት ነው። የመራጮች ምዝገባ ሊጀመር ብሎ በተለያዩ ግጭት ስጋቶች የተነሳ ተስፋ የተደረገ ነበረ። እሱን ደግሞ ጀምረናል። እሱም እንዲሁ ከዛሬ ጀምሮ በሚቀጥሉ ሁለት ሳምንታት ደግሞ የሚቀጥል የመራጮች ምዝገባ ማለት ነው። ቁሳቁስ ስርጭትም ጨርሰናል። የመራጮች ምዝገባ ከዚህ በፊትም ለአስራ አምስት ቀናት ተራዝመው እንደነበረ የቦርዱ መግለጫ አስታውሷል። ከሶስት ቀን በፊት በተሰበሰበ አሀዝ ይመዘገባሉ ተብለው ከሚጠበቁ አርባ ሚሊዮን መራጮች መካከል ሀያ ስምንት ነጥብ ሰባት ሚሊዮኑ የተመዘገቡ የቦርዱ ዳይሬክተር ሶሊያና ሽመልስ አስታውቀዋል። ይሁንና የሕዝብና ቤቶች ቁጠራ ባለመካሄዱ ከተገመተው በላይ መራጭ ሊመጣ ቢችል በሚል ታሳቢ 50 ሚሊዮን መራጮችን ለማስተናገድ የሚያስችል ዝግጅት መደረጉን ነው ዳይሬክተሯ የገለጹልን። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ